ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የገንዘብ ምንዛሪ በየምክንያቱ መቀነሱ የህዝብ ብዛት፣ የኢንዱስትሪ እድገት አለማየት፣ እና ሰራተኛን ደግሞ ወደ ውጪ ኤክስፖርት የማድረግ ፖሊሲ መንግስት ያለው ይመስላል። በጆሀንስበርግ ዊት ዋተር ስታንድ ዩኒቨርሲቲ የአካውንቲንግ ፕሮፌሰር ሚንጋ ነጋሽ ናቸው። ለስደት በሚያበቁ ምክንያቶች ዙሪያ ስለተካሄደ አንድ ጥናት ማብራሪያ ከሰጡበት የተቀነጨበ ነበር። ዝርዝሩ ወደ ኋላ ይቀርባል። ከውይይቱ በኋላ በደስታሌ መኮንን እየተዘጋጀ የሚቀርበው ሳምንታዊ ሙዚቃ ቃና ፕሮግራም እስከ ማጠቃለያ ዜና ያቆየናል። ጥነስጥል የተከበራችሁ አድማጮቻችን እንደምን አምሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ቅዳሜ ሚያዝያ 24 ቀን 2007 ዓም ምሽት ፕሮግራም አስተናጋጅ ሰለሞን ክፍለ ይሆናለው። ቴሌላይም ቤክ ፕሮግራሙን ይመራልናል። አሁን በቅድሚያ የዓለም ዜና ጤና ስጥልን፣ እንደምናመሻችው ዜናዎቹን የማሰማችው ቆንጂታዬ ነኝ። የናይጀሪያ የጦር ሰራዊት በሀገሪቱ በስተሰሜን ምስራቅ በቦኮ ሀራም ተጠልፈው የቆዩ 234 ሴቶችና ህጻናትን አስለቅቀናል ሲል አስታወቀ። የአሁኖቹን ያስለቀቋቸው ከትናንት በስቲያ ሀሙስ መሆኑን ጦር ሰራዊቱ አስታውቋል። እነህኞቹ በቅርቡ በቀጠለው እንቅስቃሴ ከተለቀቁት ተጠላፊዎች ተጨማሪ መሆናቸውን ነው የገለጸው። ከተለቀቁት መካከል የልጃገረዶች ትምህርት ቤት ቦኮ ሃራም የጠለፋቸው ተማሪዎች ይገኙባቸው እንደሆነ ለጊዜው ግልጽ አይደለም። የልጃገረዶቹ መጠለፍ የዓለምን ትኩረት ስቦ መክረሙና ምናልባትም ፕሬዚደንቱ አሁን የሚለቁት ፕሬዚደንት ጉድላክ ጆናታን በቅርቡ በተካሄዱት ምርጫዎች ለመሸነፋቸው አስተዋጽኦ ሳያደርግ አልቀረም። የዩናይትድ ስቴትስዋ ቦልቲሞር ከተማ ዋና አቃቤ ህግ ፍሬዲ ግሬይ የተባለው ጥቁር አሜሪካዊ ወጣት በፖሊስ ቁጥጥር ስር ሳለ ሕይወቱ ያለፈው “ተገድሎ ነው” በማለት የክፍለ ሀገሩ የህልፈት ሁኔታ መርማሪ ሐኪም ድምዳሜ መስጠቱን አስታውቀው ወጣቱን በቁጥጥር ስር በመዋሉ ተግባር የተሳተፉትን ስድስት ፖሊሶች ክስ የተመሰረተባቸው መሆኑን ይፋ አድርገዋል። ፍሬዲ ግሬይ እንደ ኤሮፓውያን አቆጣጠር ሚያዝያ 12 ቀን በቁጥጥር ስር ውሎ ወደ ፖሊስ ጣቢያ በመኪና እየተወሰደ ሳለ ከባድ ጉዳት አንገቱ ላይ የደረሰበት መሆኑን ነው ያስታወቁት። ፕሬዚደንት ባራክ ኦባማ ቤተሰብ የህግ ሜሪሊን ሞስቢ የስድስቱን ፖሊሶች መከሰስ ይፋ ካደረጉት መግለጫ ተከትሎ በሰጡት ቃል በፍሬዲ ግሬ ላይ የደረሰው ምን እንደሆነ እውነቱ ተጣርቶ መውጣቱ እጅግ አስፈላጊ ነው ብለዋል። ሁለት ነጭ፣ ሶስት ጥቁሮች የሆኑት ፖሊሶች በቁጥጥር ስር ውለው ክሱ ከተመሰረተ በኋላ ትናንት ማምሻውን በዋስ ተለቀዋል። ዛሬም ታዲያ የቦልቲሞር ጎዳናዎች በተቃዋሚ ሰልፈኞች እየሞሉ ናቸው። በዚህ በአሁኑ ሰዓት የሰልፉ አደራጆች ቁጥሩ ወደ አስር ሺህ የሚገመት ህዝብ ይወጣል እያሉ እየተናገሩ ነው። የፀጥታ ኃይሎች ለጥበቃ ወጥተዋል። አድማጮች፣ ዜናው የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን እዚህ አጠገቤ ባልደረባዬ ሶሎሞን አባተ ይገኛል። ሶሎሞን በሊቢያ የሚገኙ ኢትዮጵያውያንን የተማጽኖ የድረሱልን ተማጽኖ በስልክ አነጋግራቸው እንዳገኘ ገልጸህልኛል። መስመሩን ላንተ ልልቀቅ። እሺ ቆንጂት አመሰግናለሁ። ጤና ይስጥልኝ የተከበራችሁ አድማጮች፣ እንዳልሽው እነዚህን ኢትዮጵያውያን ስደተኞች ትናንት እናገኘቻቸው ነበረ። እስር ቤት እያሉ ያገኘናቸው የዚህ የሜሪላንድ የደብረ ጽዮን ቅድስት ማርያም ወቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ከሆኑት ከሊቀሩያን ከፍለኝ ወልደ ጊዮርጊስ ጋር ሆነን ነበረ እና በጣም ብዙ ናቸው እስር ቤት ውስጥ የሚገኙት በአሁኑ ጊዜ ብዙ ተማጽኖ አላቸው። አሁን ለጊዜው ትክክል ያሉበትን አድራሻ ከመናገር ብቆጠብ ጥሩ ይመስለኛል። ምክንያቱም መንግስትም ህግም ምንም የሌለበት ቦታ ነው አካባቢውና ይህንን አስረድተውናል። ለማንኛውም እስቲ ያሉበትን ሁኔታ ከመካከላቸው አንደኛው የገለጸልኝን ላሰማ። በጣም አስቸጋሪ ሁኔታ ላይ ያለ ነው። የሰው ልጅ እንደ በግ እየታረደ ነው። ወደ እግዚአብሔር እየጸለይን እግዚአብሔርን መልስ እየጠበቀና ያለ ነው። እንግዲህ ይህንን ድምጽ የምትሰሙ ሁሉ እኛ ከአቅማችን በላይ ሰው የማይችለውን ነገር ተቋቁመን እስካሁና ደቂቃ ድረስ የው በስትንፋስ ቆይታ ነገ ማን እጅ ላይ እንደምንወድቅ አናውቅም እና በእግዚአብሔር ስም ነው የምማጸናችሁ የተቻላችሁን ነገር በቃ ለዚህ ህዝብ ህይወታችን እንድታተርፉልን እለምናለሁ። ይሄ ነው በቃ ምንም ቃላቶች የሉን። ችግራችን ብዙ ነው ያየነው መከራ ብዙ ነው የሰማነው በቃ ከህሊናችን ችግራችን የማይወጣ አንቋጸት ውስጥ ነው ያለ ነው። ነገ የእኛን ቤተሰብ ለምን አይነት ሀዘን እንደሚገባው አናውቅም። ከሁለት ሰዓት ከአንድ ሰዓት በኋላ ዋስትና የለንም። ምን እንደምናደረግ እኛ ጨንቆናል። በቃ እንግዲህ ቀሪውን ሰኞ ይዤ መለሳለሁ። ቆንጅት መልካም። እንግዲህ ሰኞ እንጠብቀሃለን። አድማጮች ለምሽቱ ያለን ዜና በዚሁ ያበቃል። ስለ ስደት የተደረገ ውይይት ክፍል ሁለት። በትላንቱ ዝግጅታችን በኢትዮጵያውያን ሕገወጥና ሕጋዊ ፍልሰት ወይም ስደት ምክንያቶች ላይ ጥናት ካቀረቡ ሁለት እዚህ በዩናይትድ ስቴትስ ከሚኖሩ የኢኮኖሚ ምሁራን ጋር በጀመርነው ውይይት ወጣቱ ባገኘው መውጫ ሁሉ ከአገር እንዲሰደድ ምክንያት የሆኑትን ተንትነውልናል። ዛሬ ከትዝታ በላቸው ጋር በሚቀጥሉት ውይይት ተጨማሪ ኢትዮጵያውያንን ለስደት የሚያደፋፍሩ ምክንያቶችን ያብራራሉ። ችግሩ እልባት እንዲያገኝም መፍትሔ ያሏቸውን ሐሳቦች ያቀርባሉ። ምሁራኑ በዴንቨር ሜትሮፖሊታን ስቴት ዩኒቨርሲቲ እና በጆሃንስበርግ ዊትዋተርስራንድ ዩኒቨርሲቲ የአካውንቲንግ ፕሮፌሰር ሚንጋ ነጋሽ እና ፕሮፌሰር ሳይድ ሐሰን በሙሬ ስቴት ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። ትችታ በምታቀርብላቸው ጥያቄ እንጀምራለን። ወደ ፕሮፌሰር ሚንጋ ልመለስ። ሪፖርቱን እንዳነበብኩት ተጨማሪ ሰው አገሩን ጥሎ እንዲሰደድ በማድረግ የምትጠቅሷቸው ከኢትዮጵያ ነባራዊ ሁኔታ ጋር የተቆራኙ ለምሳሌ የገበሬው ማሳ ለሰፊ እርሻ በመከለሉ የገጠሩ ነዋሪ ከቤት ንብረቱ መፈናቀሉ፣ በቋንቋ አከላለሉ ምክንያት በአገሪቱ ተዘዋውሮ ወጣቱ መስራት ያለመቻሉን፣ ሌሎች ሀገሮች ውስጥም ባለው ሁኔታ ለምሳሌ ሙስና ሙስና በተንሰራፋበት ሀገር፣ የስልጣን ብልግና ባለበት ሀገር ሰዎች ተስፋ ቆርጦ እንደሚሰደዱ ነው እና የገለጻችሁልን። ፕሮፌሰር ሚንጋ ይህን ነጥብ እንዴት ያብራሩታል? አዎ፣ ትክክል ነው። እንግዲህ ይህን ስንመለከት አንደኛ የመሬት አያያዝ ፖሊሲ አገር ውስጥ ፕሮፌሰር ሰይድ እንዳለው ኢንፍሌሽኑ፣ የኑሮ ውድነቱ፣ የገንዘብ ምንዛሪ በየምክንያቱ መቀነሱ፣ የሕዝብ ብዛት፣ የኢንዱስትሪ እድገት አለማየት እና ሰራተኛን ደግሞ ወደ ውጪ ኤክስፖርት የማድረግ ፖሊሲ መንግስት ያለው ይመስላል። እንዲያውም ኢትዮጵያ ብዙ ሰው አሁን እንደሚታወቀው በሬሚታንስ ከውጭ በሚገኝ ገንዘብ ነው ኢትዮጵያ የውጭ ምንዛሪዋን እቃ ሸጣ ከምታገኘው ይልቅ ከሰው ውጭ ከምንሮ ኢትዮጵያ፣ ልዩ ልዩ ምክንያቶች ወደ ሀገር በሚሄደው ገንዘብ ያ ገንዘብ ከኤክስፖርት በላይ ስለሆነ መንግስት ይህንን ገንዘብ ለማግኘት ልማት በሚለው መንገድ ለማግኘት በተለያዩ መንገድ ፕሮፌሰር ሰይደ ብሎታል፣ ቤት ስሩ፣ ቦንድ ግዙ እያለ አሁን ደግሞ ቢጫ ካርዱንም በመሸጥ ከህዝቡ ጋራ ገንዘብ ለማግኘት የፎረን ከረንሲ ለማግኘት ትልቅ ሙከራ ሲያደርግ ይታያልና ሆኖም ግን ወደ ውጭ ሀገር ሄዶ መስራቱና መክበሩ ወይም ችግር ባይኖረውም እነ ባንግላዴሽ፣ እነ ግብጽ፣ እነ ፓኪስታን፣ እነ ኢንዲያ፣ እነ ፊሊፒንስ የሚያደርጉት ጉዳይ ነው። ሆኖም ግን ከዛ ተጓዳኝ የሆነ መንግስት ወጥ ያለው ፖሊሲ መሬት የረገጠ ፖሊሲ በማይግሬሽን ላይ ሊኖረው ይገባል እና ያለው አይመስልም። አሁን የምንመለከተው ነገር ምንድን ነው? መንግስት ድንገት ችግር ደርሶበት ከእንቅልፉ ሲነቃ የሚናገሩት ባለስልጣኖቹ እጅና እግሩ ያልተያያዘ ፖሊሲ ሲናገሩ ይሰማሉ እና መንግስት በዚህ ጉዳይ ላይ ዝግጅትም ያለው እና በድንገት እንደው ችግር የመጣበት ነው የሚመስለው። ስለዚህ አገር ውስጥ ያሉ ጉዳዮች፣ ችግሮች አሉ። ለዛ መንግስት ፊት ለፊት ኃላፊነቱን መውሰድ ይኖርበታል። እና አንድ ወጥ ፖሊሲ መውሰድ አለበት። ፖሊሲውን ማስተካከል ይኖርበታል ያንን መሬት ላይ የረገጠውን ነገር ካገኘ በኋላ ነው እንግዲህ ወደ መፍትሄ መሄድ የሚቻለው። እና መንግስት በመጀመሪያ የፖለቲካ ፍላጎት ሊኖረው ይገባል ፕሮብሌሙን በቀጥታ አድረስ ለማድረግ። እንግዲህ ይቅርታ፣ አንድ ግን እንዳው ትንሽ ለመጨመር፣ ወይዘሮ ትዝታ ኢትዮጵያ ውስጥ ሶስት ትላልቅ የዘርፍ ምንጮች አሉ። አንድኛው ግብርና ነው። ሌላው ደግሞ ተራ ንግድ ችርቻሮት፣ ንግድና ሰርቪስ ሴክተር አገልግሎት ላይ ያለ ስራ ነው። ሶስተኛው መንግስት ነው። እነዚህ ናቸው የስራ ምንጮች ኢትዮጵያ ውስጥ እነዚህ ሶስቱ ናቸው። በመንግስት ጋር ሆኖ ስራ ለማስረግ ከተፈለገ አንድ ሰው የፓርቲ አባል መሆን አለበት፣ ካድሪ መሆን አለበት። ያንን አእምሮ ለተሸከመ የማይችለው ሁሉ ስራ ማግኘት አይችልም። ተወግዷል ደግሞ እውቀትም ያለው ችሎታ ያለው ሁሉ ከመንግስት ጋርም ብዙ አይገናኝም ወይም ለውጭ አገር ድርጅቶች ይሰራል፣ ወይም ሀገር ጥሎ ይወጣል። ተራ ንግድ ደግሞ የቤተሰብ ንግድ ነው። ችርቻሮ ሁሉ ከቤተሰብ ንግድ ጋር የተያያዘ ነው። ሰው የሚቀጥረው የራሱን ቤተሰብ የራሱን ልጅ ነው። የግል ንግዱ ደግሞ በመንግስት ተጽዕኖ ተደርጎበት ጫጭቷል። ስራ መፍጠር አልቻለም። ይህ መልሶቹ ለችግሮቹ መልሶቹ ዝነዝ ናቸው። ግብርናውን በሚመለከት አንደኛ የህዝብ ብዛት አለ። ሁለተኛ መሬት የካድሬ ነው። ገበሬው ጭሰኛ ነው። ከመቼም የበለጠ በደርግም ጊዜ ጭሰኛ ነበር። አሁንም የበለጠ ጭሰኛ ነው። ካድሬ ነው የሚያሽከረከረው መሬቱን። ኮረፕሽኑም ያለበት ሙስናም ያለበት እዛ ላይ ነው። እነዚህ የጠበበት ሰው በሙሉ ጥሎ የሚወጣው በዚህ የተነሳ ነው ለማለት ፈልጌ ነው። እሺ፣ ግን ሁለታችሁንም ልጠይቅ የምወደው ከመንግስትም ውጭ ወጣቱ ከሀገር እንዲወጡ የሚገፋፉ ሁኔታዎች በተመለከተ የህዝብ አስተያየትን እንዲሁም መንገድ ላይ ያሉ ሰዎችንም ስንጠይቅ አንዱ እንደ ነጥሮ የወጣው ምንድን ነው? ከቤተሰብም ግፊት እንዳለ ነው። ምንድን ነው? ከውጭ እየሰሩ አገር ውስጥ እየሄዱ ገንዘብ እየመነዘሩ የሚያሳዩ ሰዎች ኑሮ ሁኔታ እያዩ ወላጆችም ደግሞ ልጆቻቸው እንዲወጡ እንደሚገፋፉ ገንዘብም ካላቸው እዛው ጥረው ግረው አንድ ነገር ራሳቸው ጀምረው እንዲተዳደሩበት ሳይሆን ወደ ውጭ ሄዶ የማምጣት ከመንግስት ውጭም ህዝቡ ኃላፊነት የለበትም ወይ? ፕሮፌሰር ሚንጋ ትክክል ነው። ይሄንን እኛ ከሚስቡት ያየ ነው። በአጠቃላይ ይሄኛውን ገፍተው ከሚያስወጡትና ከሚስቡት ጉዳዮች ስንመለከት በአንድ ጥናት መሰረት ወደ ለምሳሌ ጎጃም ውስጥ አካባቢ የተጠና የተባለ አንድ ጥናት ከሰባ አንድ ፐርሰንት በላይ ያለው የሚገፉ ጉዳዮች ናቸው አንድን ህዝብ ወደ ውጭ የሚያወጡት። ወደ ሀያ ዘጠኝ ፐርሰንቱ ደግሞ የሚስቡት ናቸው። ስለተባለ እዛ ላይ ትልቁ ላይ ስላተኮርን ነው ይሄ ውይይታችን፣ እንጂ ትክክል ነው። ይሄ የሚስቡ ጉዳዮች እዚህ በውጭ ሀገር ያሉ ሰዎች የተዋጣላቸው ኑሮ፣ የተሳካላቸው ያ ጉዳይ ስላለ የጎረቤትሽ ልጅሽ እኮ ሄዶ ወይም ሄዳ እንደዚህ እንደዚህ ሰርቷል፣ ቆርቆሮ ቤት ሰርቷል፣ ህንጻ ሠርቷል። አንቺ ምን ትሰሪያለሽ? አንተ ምን ትሰሪያለሽ የሚባል ነገር አለ። የቤተሰብ ግፊት እና የወዳጅ የጓደኛ ግፊት መኖሩ ግልጽ ነው። ግን ያ ብቻውን ወይም ያ ከዋናው ከመንግስት ፖሊሲ ወይም አጠቃላይ ሀገር ውስጥ ካለው ከኢኮኖሚ ቀውስ ጋር ሲገናዘብ ሚዛንም ሚደፋ ላይሆን ይችላል፣ ምክንያት ላይሆን ይችላል። ከምክንያቶቹ ግን አንዱ ነው። እርግጥ ነው ይሄ ሀሳብ እውነትም ኢትዮጵያ ውስጥ በኢትዮጵያ መንግስት ተወካዮችም ተንጸባርቋል፣ ሲንጸባረቅ አይቸዋለሁኝ። በአንዳንድ ሬዲዮ ጣቢያዎችም እንደዚህ አይቸዋለሁ። ተጫን ብለው ሲጠየቅ ግን ምሳሌ ሁኜ ሌላው ኢትዮጵያው ይሰደዳል የሚለው ከሌሎቹ ብዙ ነገሮች ጋር ሲታይ አንዱ ይሆናል እንጂ ብቻውን የበለጠ ሊሆን አይችልም። አንድ ሰው እንደው አገሩን ጥሎ ለምን ይሄዳል? ቋንቋ የማያውቁ ሁሉ ነው የሚሄደው። ብዙ ሪስክ ፋክተርስ አደጋዎችን ሁሉ ሳያማዝን እንደ ጥሎ ሊወጣ ይችላል እና የሚገባፉት ነገሮች ናቸው። አብላጮቹ እና ወላጆች ልጆቻቸውን ውጡ ማለታቸው የጭንቀታቸው ጉዳይ ነው። ሀገሩን አንድ ሰው ለአቅማዳም የደረሰ የደረሰው ወይም ቤተሰብ ያለው ባለ ያለው ወይም ሚስት ያለው ሰው በማታ ከባለቤቱ ጋር ተኝቶ ያድራል። ጠዋት ተነስቶ ልጆቹን ይስማል። ወደ ትምህርት ቤት ይዞ ያስገዳል። ያመጣል። ያንን ጥሎ የሚወጣ ሰው ለምንድን ነው ሀገሩ እንዲህን የሚያደርገው? ያስወገዱ ያስቸገሩት ነገሮች አሉት ማለት ነው። የገፋፉት፣ እና ብዙ ነገሮች አሉ እና ይህኛውን ብቻ ትልቅ ነገር አድርጎ መውሰዱ ትክክል አይደለም። አንድኛው ቢሆንም ወደ ሌላ አንድ ከፍተኛ ነጥብ ሊሄድ እንግዲህ፣ በጥናታችሁ የዳሰሳችሁት የህገወጥ አዘዋዋሪ ነጋዴዎች ብዛት በሀገር ውስጥ መገኘት ነው። እንዲያውም ህዝብን የሚያስተዳድረው መንግስት እንዴት እነዚህን ወንጀለኞች ሊያስቆም እንዳልቻለ ምናልባትም ከጉዳዩ ጋር ከተያያዙ የመንግስት መስሪያ ቤቶች ጋር ትስስርም ሊኖር እንደሚችል አመልክታችኋልና እስቲ ለዚህ ምን ማስረጃ አለ እና ምንስ ማድረግ ይቻላል? እነኝን ህገወጥ አዘዋዋሪ ነጋዴዎች ለማስቆም ይህንን ጉዳይ በሚመለከት ዘመዶቼ ሁሉ አሉ፣ አገር ጥለ የወጡ እና ይቅርታ አድርጎልኝና ይህን በፐርሰናል ላይ ባላደርገውም እንዴት እንደወጡ ሁሉ ምናውቀው ነገር ነው። በየቦታው ሁሉ ደግሞ ስመረመር ቆይቻለሁ። ከመንደሮቻችን ሁሉ ደርስ ገብተው ደላላዎች አሉ፣ የሰው ደላላዎች አሉ። ይሄ ገና ይሄ መንግስት ስልጣን ሲዝ ጀምሮ የተጀመረ ነው። እነዚህ ሰዎች ደግሞ አብዛኞቹ ህጋዊ ናቸው፣ ግማቸው ያለ ህግ ናቸው። ነገር ግን እንደ ኢትዮጵያ መንግስት ባለ ኩሽ በማይባልበት ቦታ አን ወንጀል አምስት ጥፈራ ባለበት ሀገር መንግስት አያውቀው። ይሄ ነገር እየሄደ አይደለም። ህጋዊ የሆኑም ሕጋዊ ያልሆኑም የሰው አዘዋዋሪ ሀይሎች ኔትወርክ አለ። አንደኛው ችግሩ እንግዲህ መንግስት የራሱ ህዝብን እንደ ሸቀጥ በመላክ ለሪሚታንስ የሚባል የሚያደርገው ነገር አለ። ሌላው ደግሞ ራሱ መንግስቱ አንዳንዱ ጠባይ ስንመለከተው፣ በተለይ በፖለቲካ ችግር ያመጣሉ የሚላቸውን በራሱ መንግስት ገማብቶ ያስወጣል። ትልቁ አንደኛው እንደው ከኢኮኖሚው ችግር ከፖለቲካው ችግር ሶስተኛ የሚቆጠርበት ኢትዮጵያ ውስጥ ያለው የሰው አዘዋዋሪ ኔትወርኩ ነው ትልቁ። ከመንግስትም ጋር ግንኙነት አሎች አሉ። ህግ እያወጡ ነው አሉ ሰሞኑን ህግ ማውጣት ሌላ ነገር ተግባራዊ ማድረግ ሌላ ነገር ናቸው። ሰውን የሚያዘዋውሩ ሀይሎችን ኔትወርኩ መበጠስ አለበት ባይነኝ በበኩሌ ከመንደር ጀምሮ እስከ ኔትወርኩ እስከ ሊቢያ እስከ ጣሊያን፣ ሳውዲ አረቢያ እስከ የመን ከሶማሊያ ሁሉ ኔትወርክ አለ እስከ ሳውዝ አፍሪካ ድረስ አለ። ይሄን መንግስት ሳያውቀው የሚሆን ነገር አይደለም። ኢትዮጵያ መንግስት መንግስት ሳያውቅ የሚሆን ነገር ላይሆን ይችላል። ምንድን ነው የሚቀሰቅሱ እንዳሉ እንደውም ገጠር ውስጥ የሚኖሩ አባቶች ከብቶቻቸው ጊዜያቸውን ሸጠው መሬታቸውን በአራጣ ሲይዘው ሴቶች ልጆቻቸውን ወደ መካከለኛው ምስራቅ እንዲልኩ የሚያደርጉ የማህበረሰቡን ቋንቋ የሚናገሩ የመንደሩ የተሰገሰጉ እንደሆነ ይታወቃል። መንግስት እነኚህን ሰዎች አሳደው ይዞ ለፍርድ ማቅረብ ሌላ ነገር ነው። ነገር ግን ማስረጃ አለ ወይ የመንግስት መስሪያ ቤቶች ከህገወጥ አዘዋዋሪዎች ጋር የገንዘብ ግንኙነት እንዳላቸው ወይንም የሚያገኙት ጥቅም ካለ ግን ማስረጃ ለመኖሩ ነበር የጠየኩት። ፕሮፌሰር ሚንጋ ጥያቄው ትንሽ ከበድ ይላል። የህግ ተማሪ አይደለሁም እና እንግዲህ ይሄ ደግሞ የአንድ ፍርድ ቤትን የአንድ ሀገር የህግ ሲስተም በስራ ላይ መስራትና አለመስራቱን የፖሊሱን የጸጥታ ክፍሉን ከንቅዘት የጸዳ መሆንና አለመሆኑን መመርመር ያስፈልጋል። ግን አሁን ምንድን ነው መንግስት ራሱ የሚያውቃቸው ላይሰንስ ሰጥቷቸው ህዝብ ስራ አስቀጣሪ ምንድን ነው ኤጀንስ ነው ኤጀንሲ ይሏቸዋል ሀገር ቤት ውስጥ ያሉት በህጋዊ በሆነ መንገድ እና ህጋዊ ባልሆነ መንገድ የሚሄዱትን መለየት ያስፈልጋል። ለአብዛኛው ሰው ወደ ውጭ የሚፈልሰው ህጋዊ ባልሆነ መንገድ መሆኑ ነው የሚያሳየው። በህግ የሚወጣው አሁን እንደውም አንድ ጥናት ዩኤንኤች ሲአር የሰራተኛ ማህበራዊ ጉዳይን ጠቁሶ ያወጣው ነገር ቢያንስ ወደ ግማሽ ሚሊዮን ሰው በአመት ይወጣል፣ ህጋዊ በሆነ መንገድ የሚል አንድ ጥናት አይቻለሁኝ። ህጋዊ ነው ህጋዊ ባልሆነ ህጋዊ በሆነ ቢያንስ አንድ ሺ አምስት መቶ ሰው በኤርፖርት ይወጣል ነው የሚባለው። ያንን በአመት ሲያስቡት ወደ ግማሽ ሚሊዮን አድርገው የገመቱት ሰዎች አሉ። ይሄ እንግዲህ የሚታየው እዛው ከዩኤንኤችሲአር አካባቢ የሚወጣው ደግሞ የሚባለው ቢያንስ ቢያንስ ከግማሽ ያን ያህል ቁጥር የሆነው ህዝብ በህጋዊ ባልሆነ መንገድ ይወጣል ማለት ነው። ይሄ በሚባልበት ጊዜ መንግስት ሪሊም ድንበሮቹን ይቆጣጠሯቸዋል ወይ? ኬላዎቹን ይቆጣጠሯቸዋል ወይ? በዛ አካባቢ ውስጥ የተቀመጡትና ኬላውን የሚቆጣጠሩት የኢሚግሬሽን ባለስልጣኖች ውስጥ ከሙስና ነጻ ናቸው ወይ ብሎ የሚለው ነገር አስቸጋሪ ነው። ይሄንን ነገር ፖሊሲንግ ከባድ ስራ ስለሚሆን ሙሉ በሙሉ አንድን ሰው ወንጀለኛ ነው ብሎ ማለት ስለማይቻል ትክክልም ስለማይሆን፣ መንግስት ግን ይሄንን ጥናት በደንብ ማጥናት ይኖርበታል። አሁን ለምሳሌ ግን በሙስና ከተከሰሱት አንዱ ባለስልጣኖች ከአንድ ሁለት ዓመት በፊት የነበረው አንደኛው ራሱ የጸጥታ ክፍል ኃላፊ የነበረ ሰውዬ ብዙ ሺህ ዶላር ምናምን ቤቱ ተቀኘ የሚባል ነገር ስላለ መንግስት ከዛ ከሙስናው የጸዳ መሆኑን ያስቸግረዋል። ስለዚህ መንግስትም በአንድ በኩል አንዳንድ ተግባራዊ የሆኑ ነገሮችን የማይወስድበት ምክንያት የውስጡ የራሱ ችግር ስላሉበት ሊሆን ይችላል እና ይህንን እንግዲህ የራስ ምርመራ ማድረግ ያስፈልግ ይሆናል። ጥያቄዎች፣ በጣም ቆንጆ ጥያቄ ነው። ነገር ግን በህገ ወጥ ሰውን የሚያዘዋውሩ ሰዎች ልክ የእጸ በለስ እንደሚያሸጋግሩ ወይም ደግሞ በሙስና የተነከሩ ሰዎችን አውጥቶ እንደመያዝ ያህል ነው። ኑ ሙስና ማድረጌ ነው ና ኑና ያዙኝ፣ ወይ ተመልከቱኝ እያሉ አይደለም የሚሰሩት ተደብቀው ነው። 호 o 근 ምልክታችን ሰዎች ተዘዋውሮ ለምሳሌ ከሰባ እስከ መቶ ሺህ ሰው ስደተኛ በኢትዮጵያ ወደ የመን ሁሉ እንደሚገባበት ጉዳይ አለ። ለእኛ ምስክራችን ይሄ ነው መረጃው። ይሄ ደግሞ የመንግስት ችግር እንደሆነ ማወቅ ያስፈልጋል። ሙስና ከሕዝብ ተደብቆ የሚቆይ ነገር አይደለም። በሕጋዊ በኩል ባይታይም ከሕዝብ ተሸውሮ የሚኖር ጉዳይ አይደለም። ስለዚህ ይሄ ነገር እስካለ ድረስ ሰዎች የሚሰደዱት ከሆነ ያለ ሕገ ወጥ የሚሰደዱት ከሆነ ድረስ የሚያሸጋግሯቸው ሰዎች መኖራቸው ይታወቀ ነው። ይሄ ደግሞ ኔትወርኩ ከኢትዮጵያ ጀምሮ እስከ ውጭ ሀገር ድረስ መኖሩ መታወቅ አለበት። ለዚህም ደግሞ መንግስት ኃላፊ ነው ለማለት ፈልጌ ነው። አዎ ይሄ የሚያጠያይቅ አይደለም። አዘዋዋሪዎቹ ራሳቸው ኢትዮጵያውያን ናቸው፣ ኤርትራውያን ናቸው በኤርትራ በኩል። ስለዚህ እዛ ጋር ሊመረመር የሚገባ ጉዳይ አለ። ግን ቀደም ብለውም ዶክተር ሰኢድ ጠቀስ አድርገዋል። በቅርቡ እንግዲህ አሁን ሰሞኑን መንግስት በሕገ ወጥ የሰው ልጅ አዘዋዋሪ የሆኑትን ሰዎች ጥብቅ እርምጃ እንደሚወስድ ካአሁን ቀደምም በዚህ ወንጀል የተከሰሱ ከአምስት እስከ ሀያ አመት በእስራት እንደሚቀጡና ሁለት ሺ አምስት መቶ ዶላር መቀጫ እንደሚከፍሉም ሕግ አስቀምጧል። እንግዲህ ገቢራዊ መሆኑን አገር ውስጥ መኖር ወይንም ሌላ መመርመር ነው የሚጠይቀው። ወደ ማጠቃለያው እንሄድ። እናንተ የምትሰጡትንም አስተያየት የምትመክሩትንም ለመቀበል ያህል ቀደም ብለው ዶክተር ሚንጋ ነጋሽ ስለ ፖሊሲ አንስተዋል። ምንድን ነው መንግስት ማድረግ ያለበት? ጠቅለል አድርገው ይንገሩን ዶክተር ሚንጋ ትሄዳለህ ወይ ሲል እኔ በበኩሌ ለአንድ ችግር መፍትሄው ራሱ የችግሩ ምንጭ ነው። እና ለኢትዮጵያ ስደተኛ ምክንያት የሆኑ ሶስት ነገሮች ናቸው፣ ትልልቆቹ። አንድኛው የስራ አጥነት ነው። ሁለተኛው ደግሞ የፖለቲካ ምህዳሩ ጥበት ነው። ሶስተኛ ደግሞ ቅድም እንደተናገር ነው፣ ይሄ ኔትወርኩ ሰውን ማዘዋወሩ ራሱ ሰውን በመነገድ ስር የሰደደ ትልቁ ነገር ነው። ለምሳሌ የስራ አጥነት ችግር ካለ የኢትዮጵያ መንግስት መሬት ለገበሬው ማድረግ ያስፈልጋል። ለምሳሌ የግል የኢኮኖሚ እንቅስቃሴው እንዲያድግ መደረግ አለበት። የመንግስት ተጽዕኖ መቅረት አለበት ድህነትን የሚያስወግዱ ስራ የሚፈጥሩ ነገሮች መፈጠር አለባቸው ሰው ማዘዋወር የሚባለውን ነገር ደግሞ ራሱ ተከታትሎ ተግባራዊ ማድረግ ያስፈልጋል ባይኔ በበኩሌ ዋናው ነገር ቅድም ፕሮፌሰር ጋ እንደገለጸው የኢትዮጵያ መንግስት እያየው ያለው ይህን ሪሚታንስ የሚባለው ይሄ ሰውን በመላክ የሚገኘው ገንዘብ እንደ ትልቅ ነገር እየታየ ነው። ኢትዮጵያ ውስጥ የኢትዮጵያ መንግስት ብቻ ሳይሆን ሌሎችም ሀገሮች በዚህ ላይ ይተኩራሉ። አንዳንዷቸው ሀገሮች ግን መታወቅ ያለበት ሰውን ከሀገር በማስወጣት በተለይ ጉልበተኛውን የተማረውን በማባረር የሚገኝ ጥቅም የለም። ሀገር ለመገንባት ከተፈለገ የተማረው ሰው እና ወጣቱ ሰው እዛው ሀገሩ መቆየት አለበት። እነዚህን ነገሮች በደንብ አድርጎ እንደገና መመርመር ይገባቸው የኢትዮጵያ መንግስት የሚመጣውንም አባዜ በሰው ላይ የሚደርሰውም ደግሞ ችግር በተለይ በኢኮኖሚ ለሀገር ጉዳይ ላ ጉዳይ ላይ የሚያመጣውን ችግር ሁሉ እንደገና መመርመር ያስፈልጋል። ጥናት ማድረግ ያስፈልጋል። ሌላው ደግሞ ውጭ ሀገር ለተሰደዱ ዜጎች ራሱ በራሱ ገንዘብ መንግስት እንኳን ለላካቸው ሰዎች ግድ የሌለው መንግስት የኢትዮጵያ ብቻ ነው። ሕግም የላቸውም። ኤምባሲው ፊት ለፊት ኢትዮጵያዊ ቤሮት ስትገተት ምንም ነገር ያደርገው ነገር የለም። የሌሎች ሀገር ሰዎች ኤምባሲዎች ተወካይ አድርገው ዜጎቻቸውን ይከባከባሉ። እና ይሄ ነገር ሁሉ እንደገና መታየት ያስፈልጋል። ሌላው እንደውም መልዕክት ማድረግ የምፈልገው የኢትዮጵያ ሕዝብ ውጭ ሀገር መሄድ ማለት ባርነት ነው። አደጋም አለበት። እድገት ለመፈለግ ከተፈለገ እዛው ሀገሩ መንገዱን መፈለግ አለበት። ባይነጅ በበኩሌ እና ዙ ለወጣቶችም ለወላጆችም የማስተላልፈው መልዕክት ስደት ጥሩ አይደለም። በተለይ በተለይ ላልተማረ ሰው በጣም ላልተማረ ምናልባት ስደት የሚመቻል የሚባለው ትልቅ በጣም ለተማሩ ዶክተሮች፣ ለሆኑት ቴክኒካል ሰዎች እነሱ ሊሆን ይችላል። ግን ያም ቢሆን ራሱ ለአንዲት ሀገር የአእምሮ መድማት ነው የሚያመጣው። ከኢትዮጵያ አሜሪካ የሚመጣው ሰው ለአሜሪካ ይጠቅማል፣ ግን ኢትዮጵያን ይጎዳል። ለሀገርም ማሰብ ያስፈልጋል። በአይነኝ በበኩሌ እሺ ዶክተር ሳኢድ በጣም አመሰግናለሁ። ፕሮፌሰር ሚንጋ ነጋሽ፣ ዶክተር ሳኢድ ያላነሷቸውን ነጥቦች ከኢትዮጵያ ምሁራንስ ምን ይጠበቃል? ከህዝብስ ከራሱ ምን ይጠበቃል? ይሄን አክለው የራስዎን አስተያየት ቢሰጡኝ። አው ምሁራንን በሚመለከት የምሁራን ስራ ማስተማር ነው። መግለጽ ነው። እውነቱን ሳይፈሩ ወይም ሳያዳሉ መናገር ነው። በዚህም በአንቺ ፕሮግራምም ቀርቤ የምናገረው በዚህ ምክንያት ነው። ውጭ ያለው ኢትዮጵያዊ ዳያስፖራ የሚባለው ራሱ ራሱን አንድ ማድረግ አለበት። ህዝቡን ደግሞ ስለ ሀገሩ ጉዳይ የሚናገር መሆን አለበት። ክፉና ልማቱንም ነገር ሳይፈራም ሳይቸርም መናገር አለበት ብዬ ነው የምገምተው። ሀገር ውስጥ ያለው ሰው ደግሞ መጀመሪያ መንገድን ከማነሳቱ በፊት መረጃ ማግኘት፣ ሙሉ አስተማማኝ መረጃ ማግኘት ይኖርበታል ብዬ ነው የማስበው። በመንግስት በኩል በሚመለከት ደግሞ መንግስት በመጀመሪያ ስህተት መኖሩን ሙሉ ማመን ይኖርበታል እና መውጣት አለበት፣ ኃላፊነትም መውሰድ አለበት። ወደ ውጭ ሀገር ሄዶ በሰራተኝነት መስራት በኢትዮጵያውያን የተጀመረ አይደለም፣ መቀጠልም ያለበት ጉዳይ ነው ግን ጉዳቶቹን ደግሞ በደም ማጤን ያስፈልጋል እነ ግብጽ ምን አደረጉ፣ እነ ባንግላዴሽ ምን አደረጉ፣ እነ ህንድ ምን አደረጉ፣ እነ ፊሊፒንስ ምን እያደረጉ ነው ብለው ወደ ውጭ የሚሄዱትን ሰዎች የቅድሚያ ዝግጅት ከሄዱ በኋላ ደግሞ ኮንትራታቸውን የሚስተካከልበት የስነ ልቦና በተለይ ሴቶቹ ላይ የሚደርሰው የቤት ውስጥ ያለውን ጭንቀት፣ ጾታዊ ጥቃት ይሄንን ነገር የሚቋቋሙበትን ኤምባሲዎቹ ዴስክ ከፍተው ለዛ አገልግሎት የሚሰጡበት ቦታ እና ሰርቪስ መኖር አለበት እንጂ አሁን የመን ላላችሁ ሰዎች ስልክ በዚህ ቁጥር ደውሉ፣ ሊቢያ ላላችሁ ሰዎች ፎርም ፈርቡ ምናምን የሚባለው አካሄድ የሚያመረቃ ነገር አይመስለኝም። እኔ በበኩሌ በመጀመሪያ ያለው ጉዳይ የትኛውን ፕሮብሌም ለማስታገስ እየሞከርን መሆኑን ማወቅ አለብን። በሀገር ውስጥ ያሉትና በመንግስት ቁጥጥር ያሉትን ነገሮች መንግስት ያንን ነገር እየተከታተለ መፍትሄ መስጠት ይኖርበታል። በውጭ ደግሞ ግሎባል የሆኑ ነገሮች በዓለም አቀፍ ደረጃ ያሉትን ደግሞ መንግስት ከሌሎች ሀገሮች ጋር እየተስማማ ስምምነቶችን እያደረገ ዳያስፖራው ጋራ እንደዚህ የጦርነት አይነት አካሄዱን ትቶ ዳያስፖራው ካለው ሕዝብ ጋራ መንግስት ፊት ለፊት የሆነ ቀጥተኛ ውይይትና ሰላም መመስረት ያለበት ይመስለኛል። ጨርሻለሁ። አንድ ነገር ማሳሰብ ያለችኝ እህቴ ከቻልኩ ይሄ ደግሞ በወልስትሪት ጆርናል የሚባለው እኔ በየቀኑ የማገኘው ጋዜጣ ያወጣው ከአንድ ሶስት ዓመት በፊት ያወጣው ነው። ሳውዲ አረቢያ እንደገና አገሯ ውስጥ ያሉ ሰዎችን ለማባረር እየተዘጋጀች ነው ከሁለት ዓመት በፊት እንዳደረገች ሁሉ ሌላ ዙር ጀምራለች። እና ለዚሁ ስደተኛውም የኢትዮጵያ መንግስትም የኢትዮጵያ ህዝብ ተጠንቅቆ እርምጃ እንዲወስድ ነው ስደተኛ ከኛ እዛ ካለ አችን አገር ጥሎ የሚወጣበት መንገድ ቢፈልግ መልካም ነው። የኢትዮጵያ መንግስትም ለዜጎቹ ዝግጁ እንዲያደርግና ከአሁን በፊት የታየ ይሄ የሚያሳፍር ሁኔታ እንደገና እንዳይሆን ያስፈልጋል። እንትን እና ዎል ስትሪት ጆርናል እንዳለ ከሆነ እዛ አገር የተወለዱትንም ሁሉ ጠቅላላ ሳውዲ አረቢያ ለማባረር እየተዘጋጀች ነው። ፖለቲካም መጠቀሚያ ያደርገዋለች እና ለዚህ ሁሉ ሁላችንም እንድንዘጋጅ እና እርምጃ እንድንወስድ ፈልጋለሁ ለማለት ፈልጌ ነው። አመሰግናለሁ። እሺ፣ በጣም አመሰግናለሁ ስለሰጡን አዲስ መረጃም። ፕሮፌሰር ሰይድ ሀሰን በመሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር፣ ፕሮፌሰር ሚንጋ ነጋሽ በደንቨር ሜትሮፖሊታን ስቴት ዩኒቨርሲቲ እና በዊት ዋተርስ ጆሃንስበርግ ዩኒቨርሲቲ የአካውንቲንግ ፕሮፌሰር፣ ስለ ጊዜያችሁ በጣም አድርጌ አመሰግናለሁ። ስለሰጣችሁን ትምህርታዊ መረጃ በጣም አመሰግናለሁ ኔ እንግዶቻችንን እኔም አመሰግናለሁ። አድማጮች፣ ነገ እሁድ ተረኛው ሳምንታዊ ቅንብር መስታወት መሆኑን በቅድሚያ እገልጻለሁ። ወደ ሙዚቃ ቃና ከመሸጋገራችን በፊት አዘጋጅና አቅራቢው ደሳሌ መኮንን ሲዲዎቹን በረድፍ በረድፍ ደርድሮ እየተጠባበቀ ነው። መልካም ምሽት። አመሰግናለሁ ሰለሞን የአየር መስመሩን ስለለቀክልኝ እዚህ አጠገብ የምትመለከታቸው ሲዲዎች አድማጮችን ዘና ዘና የሚያደርጉ ዜማዎች በውስጣቸው ቢኖራቸው ደስ ይለኝ ነበር ግን ሰሞኑን እያየንና እየሰማን ያለናቸው ዜናዎች አንገት አስደፍተው እንባ የሚያስፈስሱ ዜናዎች ናቸውና ለዛሬ ስቱዲዮ ይዤያቸው በገብኋቸው ዜማዎች ዘና ባንልም ግን ጽናቱን እንዲሰጡን ይረዱናል ብዬ አስባለሁ እየሰማን ያለነውም ዋትስ ጎይኖን የተሰኘውን በርካታ የዓለማችን ታዋቂ ድምፃውያን በጋራ የተጫወ የሞቱትን ዜማ ነው። ወንድሞቻችን እየሞታችሁ ነው። እናቶቻችን እያለቀሳችሁ ነው። አረ ባለማችን ምን አይነት ስቃይ እያየን ነው? ማንም የሚነግረን ምንስ እየተደረገ ነው? የሰው ለሰው መፋቀር ፍቅርስ የት ገባ? ከዚያ ከባህር ማዶ ምን ጉድ እያየን ነው? ምን አይነት መከራና ስቃይ እየተመለከትን ነው? ከዚህ ስቃይና መከራ እንዲሰውረን አረ አንድ እንሁንና በገራ እንጸልይ። ዋትስ ጎይኖን To be so loving Here yeah, today You know we've got to find a way To be so loving Somebody tell me what's going on. ነው። ፈጣሪ ድረስልን እንጂ ወንድሞቻችን እየሞቱ ነው። እናቶቻችን እያለቀሱ ነው። አረ በዓለማችን ምን አይነት ስቃይ እያየን ነው? ማን የሚነግረን? ምንስ እየተደረገ ነው? የሰው ለሰው መፋቀር ፍቅርስ የት ገባ? ከዚያ ከባህር ማዶ መንጉድ እያየን ነው። ምን አይነት መከራና ስቃይ እየተመለከትን ነው? ከዚህ ስቃይና መከራ እንዲሰውረን አረ አንድ እንሆን በጋራ እንጸልይ። የተለያዩ ያለማችን በርካታ ድምፃውያን በጋራ የተጫወቱትን ዋት ጎይኖውን የተሰኘውን ዜማ ነበር ያደመጥነው። በመቀጠል ደግሞ አርኬሌ ሌትዮር ላይት ሻይን ይለናል። ደረታችሁን ስትመቱ አየሁ፣ እምባችሁ ሲፈስ አየሁ። እጆቻችሁን ወደ ላይ ዘርግታችሁ አንጋጣችሁ ስትማጸኑትም አየሁ። ተስፋ በመቁረጥ አንገታችሁን ደፍታችሁም አየው። ስቃይና መከራችሁ ተሰምቶኛል። ብርታቱን ጥንካሬውን አግኙና ከአንገታችሁ ቀና በሉ። በሐዘን የተዳፈነውን አንገታችሁን ቀና አድርጉትና እስቲ በፊታችሁ ላይ ፈገግታ ፍንተው ይበል። ሌት ዩር ላይት ሻይን Giving up on it all. I see your head go down. I know you've lost hope. Your walls keep on coming down. And you can't take no more. Every road you travel seems like your journey's in. Your life's an endless battle that you can't seem to win. Well, I say stand up and claim what's yours. Mm. Leave those troubles behind And don't you look back no more Let your light shine From the world Let your light shine mm -hmm. Let your light shine From the world Let your light shine Let your light shine yeah. I know your struggles And men. I feel your pain Doing everything to stop yourself from going insane. Whoa. Trying to find the strength yeah. to fight your way back, but life keeps swinging on you because you're under attack. You prayed and cried about it, but still no change has come. My life is living proof that you're not the only one, and that's why I say stand up and take your. Let a light shine, oh yeah. You gotta let your light shine on the world. Let a light shine. Let a light shine. ፊታችሁን ስትመቱ አየሁ። እንባችሁ ሲፈስ አየሁ። እጆቻችሁን ወደ ላይ ዘርግታችሁ አንጋጣችሁ ስትማጸኑትም አየሁ። ተስፋ በመቁረጥ አንገታችሁን ደፍታችሁም አየሁ። ስቃይና መከራችሁ ተሰምቶኛል። ብርታቱን፣ ጥንካሬውን አገኙና ከአንገታችሁ ቀና በሉ አይዞን ሁሉም ያልፋል። በሐዘን የተደፋውን አንገታችሁን ቀና አድርጉትና እስቲ በፊታችሁ ላይ ፈገግታ ፍንትው ይበል። ሌት ዩር ላይት ሻይን የተሰኘውን የአርኬሊን ዜማ ነበር ያደመጥነው። በመቀጠል ደግሞ ቢል ዊተርስ፣ ሐዘንና መከራ ሲበዛብህ ና ጠጋ ጠጋ ብለህ ትከሻዬን ተደገፍና እምባህን አፍስስ ሊን ኦን ሚ ይለናል። So be ቃይና መከራ ሲበዛበት ችግር ሲገጥምህ፣ ና እኔ ያለሁልህ፣ ሌኖሚ የተሰኘውን የቢል ዊተርስን ዜማ ነበር እያደመጥ ነው፣ የተከበራቸው የሙዚቃ ቀን አድማጮች። በመቀጠል ደግሞ ኤ ቼንጅ ኢዝ ጎና ካም ይለናል ሳም ኩክ። Oh, and just like the river I've been running ever since it's been a long Knocking me. McDonald's. A change is gonna come. የተሰኘውን የተሰኘውን የሳምኩክን ዜማ ነበር ያደመጥነው። ሰሞኑን በደቡብ አፍሪካ ነዋሪ በሆኑ ከተለያዩ የአፍሪካ ሀገሮች በመጡ ዜጎች ላይ የተደረገውን ግድያና ድብደባ በማስመልከት በአፍሪካና ከዚያም አልፎ በዓለም ታዋቂ የሆነው የማሊ ድምፃዊ ሳሊፍ ኪታ ከደቡብ አፍሪካዎቹ ሌዲስ ሚዝ ብላክ ማምባዞ ከሚባሉት የሙዚቃ ባንድ ጋር በጋራ በመሆን በትናንትና ሁለት ነጠላ ዜማ ለቋል። የዜማው ርዕስ ዩናይትድ ዊስታንድ የተሰኘ ሲሆን በዜማው የሚያቀነቅኑት አፍሪካ የሁላችንን ቤት ስለሆነች ይቺ የጋራ ቤታችንን የበለጠ እንድታምር ተባብረን እንስራ የሚል ስንኝ የተካተተበት ሲሆን የሌዲ ስሚስ ብላክ ማምባዞ ሙዚቃ ባንድ መሪ ድምፃ የሆነው ሽቦን ጊንዚ ሻባላላ ከቢቢሲ ጋር ባደረገው ቃለ መጠይቅ አፍሪካ የሁላችንም ናት። በአፍሪካ ውስጥ አንተ የውጭ ዜጋ ነህና ከአገሬ ውጣ ማለት አልችልም። ምክንያቱም አፍሪካ የእኔ ብቻ አገር ሳትሆን የሁላችንም እንጂ ብሏል። ሳሊፍ ኪታ ከሌዲ ስሚዝ ብላክ ማምባዞ ጋር የተጫወተው ዩናይትድ ዊስታንድ ይኸውናማፍሪሶማፍሪ የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት ወደ መገባደዱ እየተቃረበ ነው። ከመሰናበቴ በፊት ግን ከትላንትና ወዲህ ሐሙስ ዕለት ዓለማችን አንድ ታላቅ የሙዚቃ ሰው በሞት ተነጥቃለች። No, I won't. wow በዚህ በሰማችሁት ስታንባይ ሚ በተሰኘው ዜማው በዓለም እውቅናን ያገኘው ታዋቂው የሶል ድምጻዊ ቤኒኪንግ ከትላንትና ወዲያ ሐሙስ ዕለት አርፏል። ቤኒኪንግ የተወለደው ኖርዝ ካሮላይና ግዛት ሲሆን ከ25 በላይ የሙዚቃ አልበሞችን አውጥቷል። የተጫወታቸው አብዛኛዎቹ ዜማዎቹ የተወደዱለት ሲሆን ስታንባይ ሚ የተሰኘው ዜማው ግን በዓለም የሙዚቃ መድረክ ላይ እንዲታወቅ አድርጎታል። ዜማው ከመወደዱ የተነሳ ከአራት መቶ በላይ በሚሆኑ በተለያዩ የሙዚቃ ቅንብሮች ይህ ዜማው ተቀርቶለታል። የቤኒ ኪንግ የሙዚቃ ታሪክ እንዲህ በአጭር ጊዜ ተነግሮ የሚያልቅ አይደለም። በሌላ ቀን መለስበታለሁ። ቤኒኪንግ ህይወቱ ያለፈችው ኒውጀርሲ ግዛት በሚገኝ ሆስፒታል ውስጥ ሲሆን ህይወቱን የነጠቀው ህመም ምን እንደሆነ ይፋ አልተደረገም። የሰባ ስድስት ዓመት የዕድሜ ባለጸጋ ሲሆን ቤኒኪንግ ህይወቱ ስታልፍ ለ ሀምሳ አንድ ዓመታት በትዳር አብራው የቆየችው ባለቤቱ ቤሪ ከአጠገቡ እንደነበረች ታውቋል። የተከበራቸው የሙዚቃ ቀን አድማጮች፣ እኔም ለዛሬ ተራሮች እየተደረመሱ ወደ ባህር ውስጥ ቢገቡ ቀና ብዬ የማየው ሰማይ ተደርምሶ ቢወድቅና ቢጫ ነኝ። አንቺ ከአጠገቤ እስከ ቆምች ድረስ አልፈራም ስታን ባይሚ እያለ ከትላንትና ወዲያ ሐሙስ ዕለት በሞት የተለየን ቤኒኪንግ በተጫወተው ዜማ ሰናበታችኋለሁ። በሕይወት ያለነውን የሳምንት ሰዎች ካለን ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና But in answer, but the selling, Macon, and Night, Benevacool. When the night has come and the land is dark. And the moon is the only light we'll see. No, I won't be afraid. Oh, I won't be afraid. Just as long as you stand, stand by me. So darling, አድማጮች ከመሰናባታችን በፊት ማጠቃለያ ዜና። የናይጄሪያ የጦር ሰራዊት በሀገሪቱ ሰሜን ምስራቅ ክፍለ ሀገር በቦኮ ሀራም ተጠልፈው የቆዩ 234 ሴቶችና ልጆችን አስለቅቀናል ሲል አስታወቀ። የአሁኖቹን ያስለቀቃቸው ከትናንት በስቲያ ሐሙስ እንደሆነ ጦር ሰራዊቱ ተናግሯል። እነዚህኞቹ በቅርቡ በቀጠለው እንቅስቃሴ ከተለቀቁት ተጠላፊዎች ተጨማሪ እንደሆኑ ነው የተነገረው። ከተለቀቁት ውስጥ በቺቦክ የልጃገረዶች ትምህርት ቤት የተጠለፉት ይገኙባቸው እንደሆነ ല്ലം የዩናይትድ ስቴትሷ ቦልቲሞር ከተማ ዋና አቃቤ ሕግ ፍሬዲ ግሬ የተባለው ጥቁር አሜሪካዊ ወጣት በፖሊስ ቁጥጥር ስር ሳለ ሕይወቱ ያለፈው በሰው እጅ ተገድሎ ነው በማለት የክፍለ ሀገሩ የኅልፈት ሁኔታ መርማሪ ድምዳሜ መስጠቱን አስታውቀው ወጣቱን በቁጥጥር ስር በመዋሉ ተግባር የተሳተፉት ስድስት ፖሊሶች ክስ እንደተመሰረተባቸው አስታውቀዋል። ፖሊሶቹ በዋስ ተለቀዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።